ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 2 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮች፣ አስተናጋጃችሁ ሰሎሞን አባተ ነኝ። ፕሮግራሙን ቴሌላይም ባክ ይመራል። የቅዳሜ ምሽት ቅንብርና የሙዚቃ ቃና የምሽቱ ዝግጅቶቻችን ናቸው። አብራችሁን እስከ ምሽቱ አራት ሰዓት ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደ ምናምሽታቸዋል። ዜናውን የማሰማችሁ አዲሱ አበበ ነኝ። የማሌ ወታደሮች ማዕከላዊ ማሌ ውስጥ የሚገኝ አንድ ሆቴል በመውረር አራት ታጋቾችን አስለቀቁ። በዚህም ከእስላማዊ ነውጠኞች ጋር የነበረውና ለ11 ሰዎች ሞት ምክንያት የሆነው ፍጥጫም ፍጻሜ አግኝቷል። በፈረንሳይ ወታደሮች ገዛ በተካሄደው ፍጥጫ በዛሬው ዕለት ነጻ የወጡትን ታጋቾች ዜግነት የመከላከያ ባለሥልጣናት ይፋ ለማድረግ አልፈቀዱም። ባለፈው ሐሙስ በኖርዌይ ጀልባ ተሳፍረው ሕይወታቸውን ያዳኑ ወደ 8መቶ ያህል ስደተኞች ዛሬ ቅዳሜ ጠዋት ኢጣሊያ ገቡ። በቡድኑ ውስጥ 48 ሕጻናትና 94 ሴቶች እንደነበሩ የኢጣሊያ የወደብ ጥበቃ ጓድ አመልክቶ ብዙዎቹ ከሶሪያና ከሰሃራ በታች ከሚገኙ አገሮች መሆናቸው ታውቋል። ይህ በእንዲህ እንዳለ ወደ ግሪክ ደሴት ያመሩ የነበሩ የሶሪያ ስደተኞች መንገድ ላይ በገጠማቸው አደጋ ዘጠኝ ሞተው 31 መቁሰላቸው ተገለጠ። ታይዋን ውስጥ የደረሰውና ታይፉን ሶዴሎ ተብሎ የሚጠራው ኃይለኛ ማዕበል ዛሬ ቅዳሜ አራት ሰዎች መግደሉ ተነገረ። ትናንት አርብ ወደዚያው ሲገሰግስ የነበረው ማዕበል ነው ዛሬ ቅዳሜ ከተማይቱን የመታው። በቴሌቪዥን እንደታየው ብዙ ሰዎች በማዕበሉ ምክንያት ወንዝ ዳርቻ ለመስፈር ተገድደዋል። ቀደም ሲል ወደ ተራራማ ስፍራ የሸሹት ህይወታቸውን ያዳኑ ሲሆን፣ አንዳንድ ስፍራ ግን እስከ አንድ ሺህ ሚሊ ሜትር የሚደርስ ዝናብ ጥሏል። ዛሬ ቅዳሜ ጠዋት ታይዋን የገባው ታይፉን ሶዴሎ በሰዓት ሁለት መቶ ኪሎ ሜትር ፍጥነት ያለው ንፋስ በመቀላቀል ዛፎችንና ቤቶችን ማውደም ይዟል። ባለስልጣናት ሲና ሲናገሩ ከሁለት ሚሊዮን ሕዝብ በላይ የኤሌክትሪክ ብርሃን ወይም ኤሌክትሪክ የለውም። በዚሁ ማዕበል ትናንት አርብ አንዲት የስምንት ዓመት ልጅ ወደ ባህር ተገፍታ የሞተች ሲሆን ሌላ አንድ ሰው ደግሞ የደረሰበት አለመታወቁ ተገልጦ ነበር። አመቱን ሙሉ በርካታ ግጭቶችና አመፅ ያስተናገደችው የአፍጋኒስታኗ ካቡል ከተማ ዛሬም ውጥረት ሰፍኖባት ውላለች። ነውጠኞች ባካሄዱት የአጥፍቶ ጠፊ ጥቃትም ዘጠኙ ከዩናይትድ ስቴትስ ወታደራዊ ጦር ሰፈር የሆኑበት ሐምሳ ሰዎች ትናንት አርብ መሞታቸው ታውቋል። በዚሁ በትናንት ሌላ ጥቃት ባለስልጣናት እንዳስታወቁት ዋና ከተማዋ ካቦል ውስጥ በደረሰ ኃይለኛ ፍንዳታ ቢያንስ ስምንት ሰዎች ተገድለው ከመቶ በላይ ቆስለዋል። ፍንዳታው የደረሰው ህዝብ በብዛት በሚኖርበት አካባቢ ሆኖ በአደጋው ሴቶችና ህጻናት ሰለባዎች እንደነበሩም ታውቋል። በኃይለኛ ጎርፍ ምክንያት ቢያንስ 88 ሰዎች ለሞቱባት ሚያንማር የቀድሞዋ በርማ የተባበሩት መንግስታት ድርጅት አስቸኳይ እርዳታውን እያፋጠነ መሆኑ ተነገረ። የሞላ ባህር መኖሪያ ቤቶችን እየጠራረገ ወስዶ ኃይለኛ ሰብአዊ ቀውስን በመፈጠሩ በብዙ መቶ ሺዎች የሚቆጠሩ ከቤቶቻቸው ተፈናቅለዋል። እየጎረፈ ካለው ዓለም አቀፍ እርዳታ ሌላ የተባበሩት መንግስታት ድርጅት በትናንት ዕለት 29 ሚሊዮን ዶላር ለመስጠት ቃል ገብቷል። አድማጮች፣ ለሰዓቱ ያለው አጠር ያለ ዜና የሆነው ከአራት ሰዓት በፊት በሚኖሩን ደቂቃዎች የማጠቃለያ ዜና ይዤ እመለሳለሁ። አዲሱ አበበ ነኝ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 2 2007 ዓ ም ፕሮግራም ነው። ከዚህም ከዚያም በዛሬው የቅዳሜ ምሽት ከዚህም ከዚያም ዝግጅታችን በተፈጥሮ አካባቢ ላይ የተሰናዳ ዝግጅት ነው። ይዘንላቸው የቀረብ ነው። መቀሌ ዩኒቨርሲቲ በአፍሪቃ የአየር ንብረት ለውጥ ሊያስከትል የሚችለውን ችግር ለመቋቋምና የምግብ ዋስትናን ለማሻሻል ስለሚቻልበት መንገድ ለመወያየት ዓለም አቀፍ ጉባኤ አዘጋጅቶ ውይይት እንዲካሄድበት አድርጓል። የውይይቱ ዋና ዋና ነጥቦች የአየር ንብረት ለውጥ በምግብ ዋስትና ላይ የሚኖረው ተጽዕኖ፣ ብዝሃ ሕይወት በምግብ ዋስትና ላይ የሚኖረው ሚና፣ በአየር ንብረት ለውጥ ምክንያት ሊከተል የሚችልን ችግር መቋቋም የሚችል የእርሻ ዘዴ የሚሉ ነበሩ። ጉባኤውን በንግግር የከፈቱት የኢትዮጵያ የተፈጥሮ አካባቢ ጥበቃ ባለሥልጣን ዋና ሥራ አስኪያጅ እንዲሁም ሳን ፍራንሲስኮ የሚገኘው ዓለም አቀፍ የግሎባላይዜሽን መድረክ የቦርድ አባል ዶክተር ተወልደ ብርሃን ገብረ እግዚአብሔር ናቸው። አዳነች ፍሳ እያነጋግራቸዋለች። የአየር ንብረት ለውጥ በምግብ ዋስትና ላይ ስለሚኖረው ተጽዕኖ በማብራራት ይጀምራሉ። የአየር ንብረት ለውጥ አፍሪቃን በአጠቃላዩ ከፍተኛ እያሰጋት ነው። ከሁሉም ይበልጥ እያሰጋት ነው። ሁሉንም ዓለም እያሰጋው ነው ግን በይበልጥ እያሰጋት ነው አፍሪቃን። ይሄ የሆነበት ዋነኛው ምክንያት አፍሪቃ ያለችው የኢኮተር በመሀሏ ስለሚያልፍ ከኢኮተር በስተ ሰሜንና በስተ ደቡብ እኩል የተከፈለች ናት። በዚህም ምክንያት ከሁሉም አህጉሮች በጣም የሞቀች ናትና የአየር ንብረት ለውጡ ሙቀትን ሲጨምርብን በሁሉም ይበልጥ የሚጨምረው በአፍሪካ ነው። እንደሚታወቀው ከሁሉም ምድረ በዳዎች የሰፋው የሰሃራ ምድረ በዳ ነው። ሰፊ ከመሆኑ በተጨማሪ እንደገና ይሰፋል ማለት ነው። የካላሃሪ ምድረ በዳ እንደዚሁ ይሰፋል። በዚህ ምክንያት የምግብ እጦት ሊጨምር ይችላል። እና ትኩረት ያስፈልጋል በዚሁ ምን መደረግ እንዳለበት ስለዚህ በመቀሌ ዩኒቨርሲቲ የተካሄደው ስብሰባ ከተለያዩ የአፍሪካ ሀገሮች አቅራቢዎች የተጠሩበት የተጋበዙበት ምን እናድርግ የሚል ነበረ መፍትሄዎች የሉም ማለት አይደለም ከሁሉም ጥሩ የሚሆነው መፍትሄ ያየመረት ለውጥ ቢቀር ነበረ ግን ከለውጡ ጋር እየተመሳሰሉ መሄድ ወይም መጣጣሙም ወሳኝ ሆኗል። አሁን ይህን ለማድረግ እና የምግብ አቅርቦት እንዳያንስ ለማድረግ ምን ምን እንስራ የሚል ነበረ የአውደ ጥናቱ ዋነኛ ርዕሱ። እና ምን ቢሰራ ይሻላል የሚል ሀሳብ ቀረበ። በአጠቃላዩ ምርምር ላይ በቂ ትኩረት መሰጠት አለበት። አንድ ምክንያቱም ምርምር ካላካሄድን አሁን ምግብ እየሰጡን ያሉት ዝርያዎች የሚበቅሉበት አካባቢ ተስማሚ መሆኑ ሲቀር እነሱን የሚተኩሙ ዝርያዎች ማግኘት አለብን። ቀጥሎም ድርቅም ጎርፍም ባልታሰበበት ወቅት እየጨመረ እየተባባሰ ይሄዳል። ስለዚህ እነዚህን የአየር ጠባይ ጠንቆች፣ ክስተቶችን ለመቋቋም እያንዳንዱ ሀገር የተቻለውን ዝግጅት ማድረግ አለበት። ይሄ ዝግጅት ምንም የሚበላ በማጣታቸው ሀገራቸው ምድረበዳ በመሆኑ የተባረሩ ስደተኞችን መቀበልንም ጭምር ነው። ግን የሚጎዱት እነሱ ብቻ አይደሉም ብያለሁ መጀመሪያም። እነዚህ በአማካይ ሲታይ ደህና ዝናብ የሚያገኙትን ቢሆኑ አልፎ አልፎ ድርቅ ስለሚመታቸው በጥሩ ጊዜ ለሰው ምግብም ለእንስሳት መኖም ማከማቸትና የድርቅ ዓመታት ሲመጡ ችግሩን ለመወጣት መቻል አስፈላጊነቱ እነዚህና ተመሳሳይ ሌሎችም ጉዳዮች ነበሩ የቀረቡት ከዛ ጋር ተያይዞ እንግዲህ ይሄ ባዮዳይቨርሲቲ ወይም ብዝሃነት ማለት መሰለኝ በአማርኛ ለምግብ ዋስትና የሚኖረው ሚና የሚል ነጥብ ተነስተዋል እና በመጀመሪያ ደረጃ ባዮዳይቨርሲቲ ወይም ብዝሃነት ስንል ምን ማለት እንደሆነ ይሄ ደግሞ ምን ሚና ነው የሚኖረው ለምግብ ዋስትና። የዝርያዎች ብዙ መሆን አማራጭን ይሰጣል። አንድም ዝርያ ብቻ ለምሳሌ ስንዴን ወይም ጤፍን ብንወስድ እንዲሁ አንድ ወጥ አይደለም ዝርያው። ለምሳሌ ቀይ ጤፍ አለ፣ ነጭ ጤፍ አለ። ይሄን ማንም ያውቀዋል። ስንዴም እንደዚሁ ይለዋወጣል እና በእያንዳንዱ የሰብል ዝርያ ያሉት የለውጥ ሁኔታዎችም በጥንቃቄ ከአሁኑ መያዝ አለባቸው። ምርምር ያስፈልጋል። በምርምር አዲስ ተስማሚ ዝርያዎችን ለማመንጨት የሚያስችሉን መነሻ ሀብቶች እነዚህ ናቸው። ይሄ ነው ብዝሃ ሕይወት የሚባለው። ግን ብዝሃ ሕይወት ስንል በሰብል ዝርያ ብቻ አይደለም፣ እንዲሁ በእጽዋትና በእንስሳትም ብዝሃ ሕይወት ነው። የዚሁ ግን ምግብ ስለነበረ የዚሁ ስብሰባ ምግብ ስለነበረ ትኩረቱ ዋናው ፍላጎቱ እየተንጸባረቀው የሰብል ዝርያዎችን በጥንቃቄ እንያዝ፣ ተገቢውን የማዳቀል ምርምር እያካሄድን ከአየር ንብረት ለውጡ ጋራ እህልን የማምረቱን ሂደት እናጠናክር የሚለው ነበረ፣ ብዝሃ ሕይወትን የሚመለከት ጉዳይ። እንስሳትም አስፈላጊ ናቸው። ነገር ግን እንስሳት በሰው ጥንቃቄ ከተያዙ የሰብልን ያህል ተጎጂ አይሆኑም በአየር ንብረት ለውጥ የሚጎዳቸው የመኖ መኖር እና የውሃ መኖር ወይም አለመኖሩ ነው ይሄ ደግሞ ቅድም እንዳልኩት ጥንቃቄ እንዲደረግበት የሚቀሰቅስ ስብሰባ ነበረ እስካሁን ባለው ጊዜ ይሄን በማዳቀል ደረጃ የተለያዩ አዝርዕት በተወሰኑ ድሮ በሚታወቁት ብቻ የማትኮር ሳይሆን በዛ መልክ እንዲዳቀሉና ለምሳሌ የአየር ንብረት ለውጥ የሚያስከትለውን ችግር ሊቋቋሙ የሚችሉ የመሳሰሉትን ነገር እስካሁን በአፍሪቃ ደረጃ የተሞከሩባቸው ቦታዎች አሉ ወይም ውጤት የታየባቸው በሞላው አፍሪቃ። እንጂ ገበሬ ኮ ሞኛ አይደለም። በየጊዜው እኮ ራሱ እኮ ያዳቅላል። የሁሉን እኮ ተብሎች የተቀበልነው ተገበሬው ነው። ግን ሳይንሳዊ እውቀት ይጨመርበትና ይሄ ከለውጥ ጋራ ተመጣጥኖ አዳዲስ ዝርያዎችን የማግኘት ሂደት እንዲፋጠን ይደረግ የሚለው ነው እንጂ በየትኛውም የአፍሪካ ሀገር ያለ ነው። በየትኛውም የዓለም ክፍል ያለ ነው። ገበሬው የሚስማሙትን ዝርያዎች በመምረጥ በማዳቀል ያራባል፣ ይጠቀምባቸዋል። በሳይንሳዊ ደረጃ በተባለው ማለት ነው። እንግዲህ አሁን ጥናቱ ያተኮረበት አሁን በሳይንሳዊ ደረጃ የሳይንሳዊ እውቀትን እንጨምርበት በገበሬው እውቀት ላይ ነበረ ትኩረቱ፣ መሆኑም ያለበት እሱ ነው። አሁን እኮ በሳይንሳዊ ደረጃ የተሞከሩ አሉ ወይ አፍሪካ ውስጥ አሉ ወይ? ገና በሀሳብ ደረጃ ነው ይሄ የቀረበው? የለም፣ አሉ። ግን ይፋጠን ምርምሩ። በቂ ትኩረት ይስጡት አገሮቹ። ምክንያቱም ለምርምር በቂ ትኩረት እንዲሰጥ ሲባል ሀብትን ማፍሰስን ይፈልጋል እና በየሀገሩ ተገቢው ትኩረት ተሰጥቶት ተገቢው ባጀትና የሳይንስ ክህሎት እንዲኖር ጥረት ሲደረግ የሚለው ነው። ሌላው እንግዲህ እንደ ዋና ከቀረቡት ዋናም ነው። በእርግጥ ብዙዎቹ የአፍሪካ ሀገሮች በእርሻ ላይ የተመሰረተ ኢኮኖሚ ስላላቸው ክላይመት ስማርት አግሪካልቸር ወይም የአየር ንብረትን ሊቋቋም የሚችል በዛ በቀላሉ ሊጎዳ የማይችል የእርሻ ስልት ማለት መሰለኝ። እና ይሄን ስንል ምንድን ነው ውስ ያብራሩልንም ማለት ነው። አስተራር ሲቀየር ማለት አይደለም፣ ዘር ይቀየር ነው ነገሩ ዘሩ ከተለወጠው ጊዜ ጋራ የሚስማማ እንዲሆን ይሁን ነው። ግን ደግሞ አስተራረስም ላይ ትኩረት አይሰጥ ማለቴ አይደለም። በብዙ አገሮች ለምሳሌ የቤት እንስሳት ልበልቅ ግጦሽ ስለሚሰማሩ ልቅ ግጦሹ ዝናብ ሲመጣ ወደ ከርስ ምድር በተገቢው እንዳይሰርግ ያደርጋል። ይሄ ደግሞ የድርቅ ወቅትን ጠንካራነት እንዲያየል ያደርጋል ማለት ነው። መሬትም ተጣጥቦ ወደ ውቅያኖስ ይሄዳል ማለት ነው። ይሄ እንዳይሆን እርከኖች ይሰሩ፣ የእጽዋት ይተከሉ፣ መሬት ትጠበቅ የሚለውም አብሮ ታይቷል። ኢትዮጵያ በአጠቃላይ የአረንጓዴ ኢኮኖሚ ስትራቴጂ የተባለ ነድፋ በዛ ለመመራት እሱን በተግባር ላይ ለማዋል ለተባበሩት መንግስታት ድርጅት ሀሳብ እንዳቀረበች ተዘግቦ ነበር እና ምን ያህል ነው ተግባራዊ ሊሆን የሚችለው? ይህን በተግባር ላይ ለማዋል በኢትዮጵያ ደረጃ እኛውን ያዘጋጀ ነው። ከመጀመሪያውኑ ነበርኩበት እናውቀዋለሁ። ተግባራዊ የሆነ ነው። ግብርናን ብቻ በተመለከተ ከሆነ ጥያቄው ምርምር እየተጠናከረ ነው። ህዝቡም በደንብ ተነሳስቶ በአመት በበጋው ወቅት ስራ በማይጠነክርበት ወቅት ከሰላሳ እስከ ስልሳ ቀናት እንደዚሁ በገዛ ፈቃዱ በአፈር ጥበቃና በውሃ የማስረግ ችሎታ በመስኖ ዝርጋታ እየዋለ ነው። ስለዚህ በዝናብ ብቻ ይገኝ የነበረው የምግብ አቅርቦት አሁን በመስኖ ጭምር እየሆነ ነው። ግን ደግሞ ይሄ አንድ ዘርፍ ነው። ሌሎችም ዘርፎች አሉ። በአረንጓዴ እቅዱ የተካተቱት በጣም ብዙ ሁሉም ዘርፎች ናቸው። ሁሉም ዘርፎች የአየር ንብረት ለውጥን ለመቋቋም እንዲችሉ እንዲያቅዱ ነው እየተደረገ ያለው። ትግበራው ከተጀመረ ቆይቷል። ለምሳሌ ያህል ከእንደ ጎርጎሳውያን አቆጣጠር ከሁለት ሺ አስራ አራት ማለትም ከአምና ጀምሮ በኢትዮጵያ የኤሌክትሪክ ዝርጋታ መስመር ውስጥ ያለው የኤሌክትሪክ ኃይል ሙሉ በሙሉ ከታዳሽ ሀይል ነው የሚመነጨው። ይኸውም ማለት ከወራጅ ውሃ፣ ከነፋስ፣ ከከርሰ ምድር ከሚወጣ እንፋሎት እና ከፀሐይ ብርሃን። ደግሞም ደን በጣም እየተበራከተ መጥቷል። ደኑ እንዲበራከት ዛፍ መትከሉ ብቻ አይበቃም። ዛፉ እንዳይቆረጥ መከልከልም አይቻልም፣ ምክንያቱም ሰው ጋግሮ መብላት አለበት፣ አብስሎ መብላት አለበት። ነገር ግን የምድጃ የተሻሻለ ምድጃ በማቅረብ የሚቆረጠውን ዛፍ መጠን እጅግ እንዲቀንስ ለማድረግ እየተቻለ ነው። በየ አካባቢ በኢትዮጵያ በሙሉ በምሳሌነት ነው እነዚህን ያቀረብኳቸው። ሌሎችንም ዘርፎች መጨመር ይቻላል። ለምሳሌ መጓጓዣ በመኪና ብቻ እንዳይሆን መኪና ስንል የጭነት መኪናን ጭምር ማለት ነው። እነሱ በናፍጣ ነው የሚሰሩት ስለዚህ ካርቦን ዳይኦክሳይድ ወደ አየር ይለቃሉ። ይህን ሊቀነስ የባቡር መንገድ በየቦታው እንዲዘረጋ እና በተለይ ከባድ እና ሩቅ የሆነው ጉዞ በባቡር መሄድ እንዲቻል ባቡሩ ደግሞ ከዚህ ከታዳሽ ኃይል ከመነጨ ኤሌክትሪክ የሚሰራ እንዲሆን እየተደረገ ነው። የባቡር መንገድ ዝርጋታው በፍጥነት እየተካሄደ ነው ያለው። እነዚህም በምሳሌነት ነው እንጂ ያነሳኋቸው። በየዘርፉ ለአየር ንብረት መቋቋም ብዙ ተግባሮች እየተካሄዱ ነው። እነዚህ ባጭር ባጭሩ ለአየር ንብረት ጽፈቴት በቀረበው ጽሁፍ ተካተዋል። እንግዲህ ይህ ሁሉ ከፍተኛ ወጪና ባጀት እንደሚጠይቅ የታወቀ ነው። መቼም ምን ያህል ዘላቂነት ይኖረዋል? በኢትዮጵያ ደረጃ በባጀትና በገንዘብ ደረጃ እንዲያውም አብዛኛው ያነሰ ነው የሚወስደው። መጀመሪያ ላይ አንዳንዱ ተግባር አንዳንዱ ፕሮጀክት በመጀመሪያ ላይ ወደ ዲል ይሆናል፣ ነገር ግን በአጭር ጊዜ ውስጥ የሚመለስ ገንዘብ ነው። በምሳሌነት የኤሌክትሪክ ኃይል ማመንጨትን እንመልከት። በናፍጣ ከሚሰሩ ጄኔሬተሮች ቢሆን ኖሮ ኤሌክትሪክ ታክስ ኃይል የሚመነጨው ሁልጊዜም ከፍተኛ ወጪ ይወጣበት ነበረ። በታዳሽ ኃይል ከሆነ ግን የሚመነጨው ለአስተዳደር ከሆነ የሚወጣው ካልሆነ በስተቀር ምንም ተጨማሪ ኃይል አልፈልግም። ስለዚህም የኤሌክትሪክ ኃይል ርካሽ ይሆናል። ሌላውም በየዘርፉ እንደ ሁኔታው አልፎ አልፎ እንዳልኩት የመጀመሪያ ኢንቨስትመንቱ ከፍ ያለ ይሆናል። ይህን ስል ግድብ ከመስራት አንድ በናፍጣ የሚሰራ ጀኔሬተርን መግዛት ይቀላል። ግን ከተወሰኑ ዓመታት በኋላ ሲታይ ግድቡ ነው ርካሽ የሚሆነው። ስለዚህ አዛላቂው እድገትን እንዳይደናቀፍ የሚያደርገው ርካሽም የሚሆነው የኢንዱስትሪ እድገታችን በታዳሽ ኃይል ቢመሰረት ነው። በነባሩ ከከርሰ ምድር ተቆፍሮ በወጣው በነናፍጣና በነድንጋይ ከሰል ሊመሰረት አይደለም። በለቄታው የሚያዋጣው በታዳሽ ኃይል ሂደቱን መመስረቱ ነው። እሺ፣ እንግዲህ ዶክተር ተወልደ ብርሃን ገብረ እግዚአብሔር ወደ ማጠቃለል እየሄድን ነው፣ እና እስካሁን ያላነሳ ነው ለመናገር የሚፈልጉት ነገር ካለ? ምናልባት ለመጨመር የምፈልገው አንድ ነገር ብቻ ነው። እስካሁን ስንወያይ ትኩረታችን በይበልጥ የአየር ንብረት ለውጥ እየተካሄደ በመሆኑ ላይ ነበረ። ነገር ግን የአየር ንብረት ለውጡ ጉዳት የሚያመጣ ቢሆንም በየዘርፉ ደግሞ ከሚመጣው አዲሱ የአየር ሁኔታ ጋራ ተጣጥሞ ለመሄድ የሚያስችል መርሃ ግብር መዘርጋትን ይጠይቃል። ይሄ መርሃ ግብር ተዘጋጅቷል፣ በመተግበር ላይ ነው በኢትዮጵያ። በኢትዮጵያ ብቻ እያልኩ አይደለም። ብዙዎቹ የአፍሪካ ሀገሮች ሁለቱንም በካይ ጋዞች ቅነሳውንም ከማይቀረው የአየር ንብረት ለውጥ የመጣጣሙንም ሂደት እየሞካከሩት ነው። እየሞካከሩት ያልኩበት ምክንያት እንደ ሀገሩ ሁኔታ ይለያያል። ለምሳሌ እንደ ሰንትራል አፍሪካን ሪፐብሊክ ጦርነት ያጠቃት ሀገር ወደዚያ ኩሪ ብትባል ትርጉም አይኖረውም። በሰላም ያሉት ሀገሮች ግን በዚሁ እያተኮሩ ነው። እሺ እንግዲህ ዶክተር ተወልደ ብርሃን ገብረ እግዚአብሔር ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ። ጤና ይስጥልኝ መቤት ስርጭቶቻችን በጥራት እንዲደመጡ ዘመናዊ ቴክኖሎጂ ያመጣቸውን መሳሪያዎች በመገልገል ለተከበራችሁ አድማጮቻችን ወቅታዊ ዜናዎችን በጥራት ለማድረስ ጥረታችን ይቀጥላል። በአጭር ሞገድ ስርጭታችንን በ19፣ በ22 እና በ25 ሜትር ባንድ መከታተል ትችላላችሁ። እንዲሁም በኢትዮጵያና በመካከለኛው ምስራቅ ከናይልሳት ታገኙናላችሁ። በመካከለኛ ሞገድ በ1431 ኪሎሄርትስ ከሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል የሚተላለፈውን ልዩ ስርጭትም እንድታደምጡ እንጋብዛለን። በኢንተርኔት ቪኦኤ ኒውስ ኮም ስላሽ አምሃሪክ ወይም አምሃሪክ ቪኦኤ ኒውስ ኮም ላይ እንገኛለን። ልዩ ልዩ ዜናዎችን መደበኛ ሪፖርቶችን አድምጡ፣ አንብቡ። ምርጫችሁ በሆኑ ጉዳዮች ላይ ድምጻችሁን ስጡ፣ አስተያየቶቻችሁን አስፍሩ። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። በየትም ስፍራ ከየትኛውም የእጅ ስልካችሁ ልታደምጡን፣ ልታነቡን ትችላላችሁ። ቪኦኤ ዶት ሆርን ዶት ኤምኦቢአይ ብላችሁ ግቡ፣ ታገኙናላችሁ። የሙዚቃ ቃና ይቀጥላል። አሁን አዘጋጅና አቅራቢዋ ጽዮን ግርማ ነች። የሙዚቃ ቃና Ya, ya, ya, እንደምን አመሻችሁ? እንደምን ሰነበታችሁ? ውድ የሙዚቃ ቃና ፕሮግራም አድማጮቻችን ከሰኞ እስከ አርብ ከምሽቱ ሶስት ሰዓት እስከ አራት ሰዓት ወደ እናንተ የምናደርሰው መደበኛ ፕሮግራማችን አብቅቶ ቅዳሜ ምሽት ላይ ደርሰናል። ቅዳሜን በስራ በትምህርት በመዝናናት በደስታ እንዲሁም በድብር ታሳልፋችሁ ቀኗን ለመሰናበት ሰዓታት የቀራችሁ ውድ አድማጮቻችን ቀሪውን ጊዜያችሁን ዘና ብላችሁ ታሳልፉ ዘንድ ፍላጎቴ ነውና በአርኤንድቢና በሶሉ የሙዚቃ ስልት የተቀነቀኑ ምርጥ ምርጥ እንግሊዝኛ ዜማ ችን መራርጬ ሳስኮሞኩማችሁ ለማምሸት እዚህ ዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ስቱዲዮ 14 ትገኛለሁ። ጽዮን ግርማ ነኝ። እስከ ፕሮግራሙ ማብቂያ ድረስ አብራችሁን ቆዩ። ማይገርል የተሰኘውን ዜማ ነበር ያደመጣችሁት። ማይገርል የተቀነቀነው ከ1960 እስከ 1970 ዓ ም በአሜሪካን ምድር ከፍተኛ ዝናን የነበረው ዘ ቴምፕቴሽን የተሰኘው የሙዚቃ ቡድን አባላት ነበር። ማይገርል የተጻፈውና ና የተዘጋጀው ደግሞ በሚራክልስ ሚራክልስ የተሰኘ ቡድን አባላት በሆኑት ስሞኪ ሮቢንሰን እና ሮናልድ ዋይት ነው። ሮቢንሰን የዚህን ዜማ ግጥም የጻፈው በጣም ለሚወዳት ባለቤቱ ነበር። ከማይገርል ወደ አሪታ ፍራንክሊን ሪስፔክት ልውሰዳችሁ። አሪታ ፍራንክሊን ሪስፔክት የተሰኘውን ዜማ ያቀነቀነችው በ1965 ዓ ም ነበር። በ1967 ዓ ም ምርጥ ዜማ ሆኖ ብቅ አለ። አሪታ ሴቶች ለመብት በሚያደርጉት እንቅስቃሴ ውስጥ ተሳታፊም ነበረች። አሪታ ዘፈኑን በምርጥ የሪትምና ብሉዝ ቅጂ፣ በምርጥ የማቀንቀን ጥበብ የግራሚ አዋርድ ሽልማት ተቀብላበታለች። አሪታ ሪስፔክት በተሰኘው ዜማዋ ትንሽ፣ በጣም ትንሽ አክብሮትና ቦታ ስጠኝ ስትል ትጠይቃለች። ተጋበዙ የተሰኘው ይህ የአሪታ ፍራንክሊን ዜማ የምንጊዜም ምርጥ የሶል እና አርኤንድቢ አምስት መቶ ዜማዎች ውስጥ የተካተተ ነው። ምርጫዬን እንደወደዳችሁት ተስፋ አደርጋለሁ። ቀጥሎ ደግሞ የማልፈው ወደ ማርቪንጌ ዜማ ይሆናል። በ1971 ዓ ም ማርቪንጌ ባቀነቀነው ዜማ ዋትስ ጎይንግ ኦን ይለናል። የሶል የሙዚቃ ስልት ሲነሳ ይህ ዜማም ቀድሞ ይነሳል። የማርቪንጌ ተወዳጅ ዜማ ዋትስ ጎይንግ ኦን ይቀጥላል። ጓይን ጓን በአደንዛዥ እጽ ምክንያት ሰዎች መኖር አቅቷቸው ሲናውዙ፣ ህዝቦች ከድህነት አዘቅት መውጣት አቅቷቸው በችግር ሲደቆሱ፣ በቪየትናም ጦርነት ምክንያት ወገን እርስ በርስ ሲጫረስ፣ ምን እየሆንን ነው? ወዴት እየሄድን ነው? እያለ ማርቪንጌ ያቀነቀነውን ዜማ ነበር ያስደመጥኳችሁ። ዛሬ ላስደምጣችሁ በመረጥኩት የሙዚቃ ስልት ውስጥ በቀደሙት ዘመናት ማርቪንጌ ትልቅ ስፍራ አለውና አሁንም መልሼ የምጋብዛችሁ ሌትስ ጌት ኢት ኦን የተሰኘውን የማርቪንጌ ዜማ ነው። All. Ooh, we're all sensitive people with so much to give. Understand each other. Since we got to 73 ዓ ም የተቀነቀነውን ሌትስ ጌት ኢን ኦን የማርቪን ጌን ዜማ ነበር ያደመጣችሁት። በነገራችን ላይ አድማጮች አከታት እየጋበዝኳችሁ ሁለቱ የማርቪን ጌ ዜማዎች በወቅቱ በደረጃ ሰንጠረዥ ውስጥ ይመሩ የነበሩና ከፍተኛ ሽያጭ የነበራቸው ዜማዎች ነበሩ። ወደ ሳምኩክ ዜማ ልውሰዳችሁ ኤችኤንጂዝ ጎናካም ይለናል ሳምኮክ ይህ ዜማ በ1963 ዓ ም አቀንቅኖት ህይወቱ ያለፈው በ1964 ዓ ም ነበር ሙዚቃውም እጅግ የተወደደውና ለሰባዊ መብት ትግል በተደረገው እንቅስቃሴ ውስጥ ያገለገለው የሳምኮክ ህይወት ካለፈ በኋላ ነበር በመጨረሻም ዜማው የታዋቂው የጥቁር መብት ተሟጋች ማልኮም ኤክስ የህይወት ታሪክ ሲሰራ ለሳውንድ ትራክነት አገልግሏል ኤችኤንጂዝ ጎናካም ማርቪንጌ I was born by the river in a little tent. Oh, and just like the river I've been running ever since. It's been a long, a long time coming, but I know a change gonna come. Oh yes it will. It's been two Telling me don't hang around. It's been a long, a long time coming, but I know a change gon come. Oh yes, it will. Brother help me please But in why ወደ ሌላ ጥቁር አሜሪካዊ አቀንቃይ ልውሰዳችሁ። ፐርሲ ስሌጅ ይባላል። ን ኤማን ላቭስ ኤወመን የተሰኘውን ዜማ በ1966 ዓመተ ምህረት ነበር ያቀነቀነው። ዜማው እጅግ የተወደደ ዜማ ሲሆን የምንጊዜም የአርኤንቢ ስልት ምርጥ አምስት መቶ ዘፈኖች ውስጥ ተካቷል። ፐርሲ ሕይወቱ ያለፈው በሰባ አራት ዓመቱ ሲሆን በቅርቡ በሚያዝያ ወር በ2015 ነበር ከዚህ ዓለም በሞት የተለየው። ን ኤማን nemlon tak What a good thing he's found. If she is bad, he can't see it. She can do no wrong. Turn his back on his best friend if he put her down. When ጉዳይ አድማጮቼ፣ የተመደበልኝ የአየር ሰዓት እየተጠናቀቀ በመሆኑ ቀጣዮቹን ዜማዎች ፈጠን ፈጠን አድርጌ በመጋበዝ ለስንብት ልንደርደር። አይ ኦንሊ ሃቭ አይስ ፎር ዩ ፍላሚንጎስ የተሰኙ የሙዚቃ ቡድን አባላት በ1959 ዓ.ም የተጫወቱትን ዜማ ቀጥዬ ልጋብዛችሁ። anyone but you I don't know if this cloudy or night bright. Night. አድማጮች እስካሁን ስጋብዛችሁ የቆየሁት ቆየት ያሉ የሶልና የአርኤንድቢ የሙዚቃ ስልት የያዙ ዜማዎችን ነበር። እስቲ አሁን ደግሞ በ1998 ዓ ም ወደ ተቀነቀነው የማሪያ ኬሪ ዜማ ልሻገር። ማይ ኦል ትለናለች ማሪያ ኬሪ በተስረቅራቂ ድምጿ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ለሙዚቃ ቃና ፕሮግራም ሳስተናግዳችሁ ያመሻውት ጽዮን ግርማ ነበርኩ። ሳምንት ሌሎች ምርጥ ዜማዎችን ይዤላችሁ መጣለሁ። ለዛሬው ግን ኤታ ጄምስ በ1941 ዓ ምት ባቀነቀነችው አትላስት የተሰኘ ዜማ ልሰናበታችሁ። ደህና ደሩ። የኤታ ጄምስ አትላስት ይቀጥላል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከማጠቃለያ ዜናው ጋር አዲሱ አበበ ነኝ። የማሊ ወታደሮች ማዕከላዊ ማሊ ውስጥ የሚገኝ አንድ ሆቴል በመውረር አራት ታጋቾችን አስለቀቁ። በዚህም ከእስላማዊ ነውጠኞች ጋር የነበረውና ለ11 ሰዎች ሞት ምክንያት የሆነው ፍጥጫ አብቅቷል። ባለፈው ሐሙስ በኖርዌይ ጀልባ ተሳፍረውና ሕይወታቸውን ያዳኑ ወደ 800 ያህል ስደተኞች ዛሬ ቅዳሜ ኢጣሊያ ገብተዋል። በቡድኑ ውስጥ 48 ህጻናትና 94 ሴቶች እንደነበሩ የጣሊያ የወደብ ጥበቃ አመልክቶ ብዙዎቹ ከሶሪያና ከሳሐራ በታች ከሚገኙ ሀገሮች መሆናቸውም ተገልጧል። ይህ በእንዲህ እንዳለ ወደ ግሪክ ደሴት ያመሩ ከነበሩ የሶሪያ ስደተኞች መንገድ ላይ በገጠማቸው አደጋ ዘጠኝ ሞተው 31 ቆሰሉ። በርካታ የክርስትና እምነት ተከታዮች እስላማዊውን ነውጠኛ ቡድን በመፍራት ይኖሩባት የነበረችዋን የሶሪያ ከተማ እየለቀቁ ሽሽት ይዘዋል። ክርስቲያኖቹ ሽሽት የጀመሩት ነውጠኛው ቡድን ከፍተኛ የማጥቃት ዘመቻ እንደሚጀምር ማስፈራሪያ ካስተላለፈ በኋላ ነው። የሶሪያው ክርስቲያናዊ መረብ የሰብአዊ መብት ዲሬክተር ኦስማን ኤድዋርድ እንደገለጡት ክርስቲያኖቹ ሳዳድ ከተባለችው የሶሪያ ከተማ ነው የሸሹት። እንግሊዝ ውስጥ የሚገኘው የሶሪያው ሰብአዊ መብት ተከራካሪ ድርጅት እንዳረጋገጠው ከሳዳድ ከተማ በግማሽ ርቀት በሚገኙት በቋሪያቴን እና በመሂም ከተሞች ከባድ ውጊያ ሲካሄድ ሰንብቷል። ታይዋን ውስጥ የደረሰውና ታይፉን ሳውዲ ተብሎ የሚጠራ ኃይለኛ ማዕበል ዛሬ ቅዳሜ አራት ሰዎች መግደሉ ተገለጠ። ዜናው አበቃ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመስታወት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረልን ቴሌ ላይምባክና በሌሎቹም ባልደረቦች የስምሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።